ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ መስከረም 12 ቀን 2009 ዓ.ም ፕሮግራማችን ጀምረዋል። ሶሻል ሚዲያ የማህበረሰብ የመገናኛ ብዙሃን በተሳሳተ መረጃ፣ የጥላቻ ንግግር እያስፋፉ ናቸው። የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ በኒውዮርክ የተባበሩት መንግሥታት ድርጅት ጉባኤ ላይ ካሰሙት ንግግር የተወሰደ ነው። ዝርዝሩ በዕለቱ አብይርስ ይቀርባል። ሌሎች ዝግጅቶችም አሉን። ጎንደር ዛሬም ሰላም የላትም። ተኩስ ይሰማ ውሏል ያሉ ነዋሪዎች አግኝተናል። እያጣራን ነው። እንደተጣራና እንዳረጋገጠን እናቀርበዋለን። በሁለተኛው አጋማሽ ሁለት ወቅታዊ ውይይቶች ይቀርባሉ። መደበኛዎቹ ፕሮግራሞች ለዛሬ አይኖሩንም። ጤና ስጥልና አድማጮች እንደምናምሽታችኋል። ተረኛ አስተናጋጆች አዲሱ አበበና ቆንጂ ታየ ነን። መልካም ምሽት እንዲሆንላችሁ እየተመኘን አሁን ወደ አለም ዜና እናልፋለን። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ትናንት በኒውዮርክ ለተሰበሰቡ ለአሜሪካና የአፍሪካ የንግድና የመንግስታት መሪዎች ሲናገሩ የአህጉሪቱ ገበያ እንዲያብብ እንዲያድግና እንዲጠናከር ለማድረግ ቁርጠኛ ነኝ ብለዋል። ሚስተር ኦባማ በዚሁ በሁለተኛው የዩናይትድ ስቴትስና የአፍሪካ የንግድ ጉባኤ ላይ ትናንት ባደረጉት ንግግር በአፍሪካ ንግድና መዋለ ነዋይ ምደባ ጠቃሚነት ላይ አትኩረዋል። ፎረሙ የተመሰረተው ከሁለት ዓመታት በፊት መሆኑን ያስታወሱት ፕሬዚደንት ውጤቱን እንሆ ዛሬ ለማየት ትችላላችሁ ብለዋል። አሜሪካ አፍሪካ ውስጥ የመደበችው መዋለ ንዋይ ሰባ ከመቶ ነው። ዩናይትድ ስቴትስ ወደ አፍሪካ የምትልክነው የንግድ ቁሳቁስ በከፍተኛ ደረጃ ጨምሯል። እንደ ፌዴክስ፣ ኬሎክስ እና ጉግል የመሳሰሉ ግዙፍ ኩባንያዎች አህጉሪቱ ውስጥ እይታቸው ጨምሯል። ዛሬ ሌጎስ እና ካምፓላ ውስጥ ኡበር ታክሲዎችን መጥራት ትችላላችሁ። ከመጀመሪያው ጉባኤያችን ሁለት ዓመት በኋላ የአሜሪካና የአፍሪካ ኩባንያዎች በ15 ቢሊዮን ዶላር የሚገመት ውል ተፈራርመዋል። በእነዚህ ስምምነቶች መሰረት አህጉሪቱ በምርት ማሳደግና የጤና ጥበቃ ዘርፎቿ ተጠቃሚ ትሆናለች። ፕሬዚደንት ኦባማን በመጨረሻም ይህ ሁሉ እድገት የተመዘገበው ገና ከጅምሩ ነው ብለዋል። በዩናይትድ ስቴትስ ባለፈው ማክሰኞ ሰሜን ካሮላይና ከተማ ቻርለት ውስጥ ፖሊስ አንድ አፍሪካዊ አሜሪካዊ ተኩሶ ሲገድል የሚያሳየውን የቪዲዮ ቅጂ አናሳይም፣ የሰለባው ቤተሰብ በግል ለማየት ያቀረቡትን ጥሪ ግን እናከብራለን ሲሉ የከተማይቱ ፖሊስ ባለስልጣናት ተናግረዋል። የቻርለ ከተማ ፖሊስ አዛዥ ኬሪ ፑትኒ ይህን የተናገሩት ዛሬ ጠዋት በሰጡት ጋዜጣዊ መግለጫ ነው። ቦጥኒ፣ ቪዲዮው ለህዝብ እንዲታይ ከተደረገ የተያዘውን ምርመራ ያበላሻል የሚል ስጋት አለኝ ሲሉ ነው በእምቢተኛነት አቋማቸው የጸኑት። በ43 ዓመቱ ኪት ላሞንት ስኮት ላይ ፖሊስ የፈጸመውን ግድያ ተከትሎ ለሁለት ቀናት ከተማየት ውስጥ ሁከት ቢካሄድም የሰዓት እላፊ አዋጅ አሁኑኑ የማውጣት እቅድ እንደሌላቸው ባለሥልጣናት አስታውቀዋል። በሻርሎት ከተማ ዛሬ ከብሔራዊና ዘብ እንዲሁም ከፖሊስ አባላት የተውጣጣ ኃይል በቅኝት ላይ ይገኛል። አሁን የደረሰን ዜና አለ። ከፓርቲ ኃላፊነት የተነሱት የኦሮሞ ህዝብ ዲሞክራሲያዊ ሊቀመንበር አቶ ሙክታር ከድርና ምክትላቸው ወይዘሮ አስቴር ማሞ በስራ አስፈጻሚ ኮሚቴ አባልነት እንደሚቀጥሉ ተገልጿል። የኦህደድ ማዕከላዊ ኮሚቴ በድጋሚ እንደገለጸው ሁለቱ አመራሮች የተነሱት በራሳቸው ጥያቄ ነው። ማዕከላዊ ኮሚቴው በኦሮሚያ ክልል ስለ ጠፋው የሰው ህይወትና ንብረት መውደም የተሰማውን ጥልቅ ሐዘን መግለጹንም ዛሬ ባወጣው መግለጫ አመልክቷል። እስክንድር ፍሬው ተከታዩን ይዟል። ከኢህአዴግ አባል ድርጅቶች አንዱ የሆነው የኦሮሞ ህዝብ ዲሞክራሲያዊ ድርጅት ኦህዴድ ዛሬ ያወጣው መግለጫ በኦሮሚያ ክልል አመጣው ያላቸውን ስኬቶች የዘረዘረበት፣ ችግሮችንም የጠቀሰበት ነው። ችግሮቹን ለመፍታት ከምንጊዜውም በላይ እንደሚሰራም አስታውቋል። እነዚህኑ ችግሮች በመጠቀም የጸረ ሰላም ኃይሎች ባናፈሱት አሉባልታ የጸጥታ ችግር መከሰቱንም አስታውሷል። በዚህ ምክንያት ለጠፋው የሰው ህይወትና የንብረት መውደም የተሰማውን ጥልቅ ሀዘን እንደገለጸም መግለጫው ጠቁሟል። የኦህዴድ ሊቀመንበርና የኦሮሚያ ክልል ፕሬዚዳንት ሙክታር ከድር እንዲሁም በምክትል ጠቅላይ ሚኒስትር ማዕረግ የመልካም አስተዳደር ዘርፍ አስተባባሪና የሲቪል ሰርቪስ ሚኒስትር አስቴር ማሞ ከፓርቲ ኃላፊነት የተነሱት በራሳቸው ፈቃድ መሆኑንም ጠቅሷል መግለጫው ሁለቱም አንድ እርከን ዝቅ ብለው የስራ አስፈጻሚ ኮሚቴ አባል ሆነው እንዲቀጥሉ መወሰኑንም አመልክቷል። በክልልና በፌዴራል መንግስት ያላቸውን ስልጣን በተመለከተ ግን መግለጫው የጠቀሰው ነገር የለም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬዮ ከአዲስ አበባ። እስክንድር እናመሰግናለን። የአፍሪካ ሕብረት መሪዎች አባላቱን ከዓለም አቀፉ የወንጀል ችሎት እንዲወጡ ለመጠየቅ የነበራቸውን እቅድ እንዲሰርዙ የሰብአዊ መብቶች ተከራካሪ ቡድኖች ሕብረት ዛሬ ጥሪ አስተላልፏል። የአፍሪካ ሕብረት አባል የሆኑ ሀገሮች መሪዎችና ሌሎች ከፍተኛ ባለስልጣናት ከመከሰስ ነጻ መሆናቸውን ጨምሮ ሶስት ሁኔታዎችን ካላሟሉ ከዓለም አቀፉ የወንጀል ችሎት እንዲወጡ አንድ በህብረቱ ውስጥ ያለ ኮሚቴ ሀሳብ ያቀረበው ባለፈው ሚያዝያ እንደነበር ይታወሳል። ዋና ጽሕፈት ቤቱን በዩናይትድ ስቴትስ ባደረገው በሂውማን ራይትስ ዎች የሚመራው የሰብአዊ መብቶቹ ጥምረት ይህ የአፍሪካ መሪዎችን ከመከሰስ ነጻ ለማድረግ የቀረበ ሀሳብ ሙስናን ለመዋጋት ህብረቱ ራሱ በቅርቡ ያወጣውን መመሪያ ይቃረናል ብሏል። አይሲሲ እስካሁን በአብዛኛው ያተኮረው በአፍሪካ ላይ በመሆኑ በአህጉሪቱ ላይ ያለው አመለካከት አድሏዊ ነው ሲሉ አንዳንድ መሪዎችን ጨምሮ ብዙ አፍሪካውያን ይከራከራሉ። ችሎቱ ምርመራ እያካሄደባቸው ካሉ አስር ሀገሮች አንዱ ብቻ ነው ከአፍሪካ ውጭ የሚገኘው። ከአይሲሲ አባልነታቸው መውጣት እንደሚፈልጉ ካስታወቁ በርካታ የአፍሪካ ሀገሮች አንዷ ኬንያ ነች። የሱዳን መንግስት ከሶስት አመታት በፊት ለተገደሉ 185 የተቃዋሚ ሰልፈኞች እስካሁን ፍትህ አላስገኘም ሲሉ በርካታ የሰብአዊ መብት ተከራካሪ ድርጅቶች ተችተዋል። ሂዩማን ራይትስ ዋች፣ አምነስቲ ኢንተርናሽናልና ዲ አፍሪካን ሴንተር ፎር ጀስቲስ ኤን ፒስ ስተዲስ የአፍሪካ የፍትህና የሰላም ጥናቶች ማዕከል እንዳሉት በካርቱምና ሌሎች ከተሞች የመንግስቱን ጥብቅ የአስቸኳይ ጊዜ አዋጅ ተቃውሞ በወጡ ሰልፈኞች ላይ ግድያ የፈጸሙት የመንግስት ኃይሎች እስካሁን ለፍርድ አልቀረቡም። ሱዳን ከዚያ በኋላ ሶስት የመርማሪ ኮሚሽኖችን ማቋቋሟን ብትገልጽም እስካሁን አንዳቸውም ውጤቱን ለሕዝብ ይፋ አላደረጉም ሲሉ የሰብአዊ መብቶቹ ተከራካሪ ድርጅቶች አስታውቀዋል። የዓለሙ ድርጅት የሰብአዊ መብቶች ኮሚቴ ጉዳዩን ለማየት አቅዷል ተብሏል። የአልሻባብ ነውጠኛ ነውጠኞች ዛሬ ጠዋት ሰሜን ምስራቅ ኬንያ ድንበር አቅራቢያ የሚገኝ ፖሊስ ጣቢያ ማጥቃታቸውን የኬንያ ባለስልጣናት አስታውቀዋል። የአካባቢው የኬንያ ጸጥታ ጥበቃ ባለስልጣናት እንደገለጡት ሀምሲ መንደር የሚገኘውን የቃኝ ፖሊሶች ሰፈር ያጠቁት ሁለት ላንድ ክሩዘር መኪኖችን የተጠቀሙ የሶማሊያ አልሻባብ ተዋጊዎች ናቸው። ነውጠኞቹ ከከባድ የተኩስ ልውውጥ በኋላ ወደ መጡበት እንዲመለሱ መደረጋቸውን የኬንያ ፖሊስ ቃል አቀባይ ጆርጅ ኪኖቲ ተናግረዋል። በውጊያው ወቅት ሁለት ፖሊሶች የደረሱበት መጥፋቱንና አንድ የአልሻባብ ተዋጊ መገደሉንም ቃል አቀባዩ ጨምረው ገልጠዋል ማንነታቸው እንዳይገለጥ የጠየቁ የአካባቢው ነዋሪዎች ለቪኦኤ እንደተናገሩት ኦቶማቲክ የጦር መሳሪያና በሮኬት ተወንጫፊ ፈንጂዎችን የተጠቀሙት ነውጠኞች ከፖሊስ ጋር ለግማይ ሰዓት ያህል ተዋግተዋል። አልሻባብ ለጥቃቱ ኃላፊነት ወስዷል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ሶሪያ የተደረገው የተኩስ ማቆም ስምምነት እንዲሰምር ከተፈለገ ተዋጊ አውሮፕላኖች ቁልፍ በሆኑ የሀገሪቱ ክፍሎች ላይ መብረራቸው መቆም አለበት ብለዋል። ኬሪ ዛሬ ይህን ያሉት በተባበሩት መንግስታት ድርጅት የጸጥታ ምክር ቤት በተካሄደ የከፍተኛ ደረጃ ስብሰባ ላይ መሆኑን ዘጋቢያችን ማርግሬት በሽር ከመንግስታቱ ድርጅት በላከችው ዘገባ አስታውቃለች። አዳነች ሳዬ ዘገባውን ታቀርባለች። ዩናይትድ ስቴትስና ሩሲያ ከሦስት ሳምንታት በፊት ሶርያ ውስጥ ተኩስ እንዲቆም ተስማምተዋል። ይሁንና ከዚያ በኋላ ስምምነቱን የሚፈታተኑ ኩነቶች ታይተዋል። ጆን ኬሪ ታዲያ ስምምነቱ እንዲሰምር መደረግ አለበት ያሉትን ጠቁመዋል። ሂደቱ ታማኝነት እንዲኖረው ከተፈለገ በዋና ዋና ቦታዎች ላይ የሚደረጉ ምንም አይነት የአውሮፕላን በረራ አሁኑኑ እንዲቆሙ መሞከር አለብን ሁኔታውን ለማርገብና የሰብአዊ እርዳታ አቅርቦት ካለምንም ችግር እንዲገባ ለማድረግ የሚያስፈልገው ይህ ነው። ኬሪ አያይዘውም የጦር አይሮፕላኖች በረራ ሲቆም የሶሪያ ወታደራዊ ኃይል አማጺያንንና አሸባሪዎችን እያሳደድኩኝ ነው በሚል ሰበብ የሲቪል ኢላማዎችን ከማጥቃት ይገድበዋል ይላሉ። እገዳው በተጨማሪም በሶሪያውያን መካከል እንደገና ለመነጋገር የሚያስችል ሁኔታ ለመፍጠር ይረዳል ብለዋል ኬሪ። ሰዎች ሆስፒታሎችን በቦምብ ከሚደበድብ ክሎሪን ጋዘን በተደጋጋሚ ከሚጥልና እንዳሻው ከሚሰራ መንግስት ጋር ተቀምጠው እንዴት ይነጋገራሉ? የተኩስ አቁም ስምምነት ፈርመህ የማይከበር ከሆነ ጄኔቫ ሄደህ መነጋገር ትችላለህን? የሩሲያው አቻቸው ሰርጌይ ላብሮቭ በበኩላቸው ባለፈው ሰኞ አሌፖ አጠገብ በሬዲኤት ካሚዮን ላይ ስለደረሰው ለሀያ ሰዎች ህይወት መጥፋት ምክንያት ስለሆነው ጥቃት የተለያየ መረጃ ነው ያለው ብለዋል። ትሪቡት ሲሪዮዝ ነው። በሰብአዊ ረዴት ላይ ለደረሰው ጥቃት ወገን ያለየ በጣም ሰፊ የሆነ ምርመራ መደረግ አለበት። የብሪታንያ ውጭ ጉዳይ ሚኒስትር ቦሪስ ጆንሰን ለጋዜጠኞች ሲናገሩ ጥቃቱን የፈጸመው ማን ነው በሚለው ጉዳይ ላይ በእርግጠኛነት ለመናገር ገና ቢሆንም ሩሲያ መሆኗን የሚያሳዩ ጠንካራ ምልክቶች አሉ ብለዋል። ዜናው አበቃ። አድማጮች ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። አስተናጋጆቻችን ቆንጅትና አዲሱ አበበናል። ግን እነኚህ ምስሎች ተደብቀውም ቢሆን ሰዎች በአንድም በሌላ መንገድ ወጡ እያየናቸው። ይሄ ነው አሁን የቴክኖሎጂ አሁን ያለንበት ዘመን ቴክኖሎጂ ልክ እንደጭስ ነው፣ መውጫ አያጣም። አቶ ቴዎድሮስ ወርቅ አለማው ይባላሉ። ስለ ሰርቬላንስ ማለትም ስለ ቁጥጥራዊ ቅኝት ከተናገሩት የወሰድነው ወደ ኋላ ላይ በሁለተኛው አጋማሽ ይቀርባል። አሁን የዕለቱ አብይ ርዕስ የማህበረሰብ የመገናኛ ብዙኃን የተሳሳተ መረጃን በማዳረስና ጽንፍ የረገጡ ቡድኖችን የጥላቻ ንግግር እያስፋፉ መሆኑን የኢትዮጵያ ጠቅላይ ሚኒስትር ሀይለ ማርያም ደሳለኝ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ባደረጉት ንግግር አሳስበዋል። የአየር ንብረት ለውጥ በድርቅና ጎርፍ አደጋዎች የዜጎችን ኑሮ እየተፈታተነ መሆኑንም አቶ ኃይለማርያም በንግግራቸው አስታውሰዋል። ባልደረባችን ሄኖክ ሰማእግዜር በኒውዮርክ ነው የሚገኘው። ከዚያው ዘገባ ልኮልናል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በትናንቱ ንግግራቸው ጊዜ ሳያጠፉ የማህበረሰብ መገናኛ ብዙሃን ላይ ያላቸውን ትችት በንግግራቸው ዳሰዋል። አዝማች ዘ ሶሻል ሚዲያ ኢዝ ኦፈሪንግ ዲጂታል ፕላትፎርም ቱ ኢምፕሩቭ ኤክስቼንጅ ኦፍ ኢንፎርሜሽን ማህበራዊ መገናኛ የመረጃ ልውውጥን ለማሻሻልና የህዝብን ተሳትፎ ለማሳደግ የሚረዳ መድረክ የመፍጠሩን ያህል አሉታዊ አንደምታውም እንዲሁ ችላ ሊባል የሚችል አይደለም። ጠቅላይ ሚኒስትሩ በንግግራቸው የዓለም መረጋጋትና ሰላም በግጭቶችና ጦርነቶች እንዲሁም በማኅበረሰብ የመገናኛ ብዙሃን የሕዝብ ተቆርቋሪ እንደሆኑ የሚገልጹ ቡድኖች በአቶ ኃይለማርያም እይታ ጽንፍ የረገጡ አካላት ሁከትን እየቀሰቀሱ እንደሆነ ተናግረዋል። የተዛባ መረጃ በማኅበራዊ መገናኛ አማካኝነት ምን ያህል በቀላሉ ሊሰራጭና ብዙ ሰዎችን በተለይም ወጣቱን ወደ ተሳሳተ አቅጣጫ ሊመራ እንደሚችል እያየን ነው። ማህበራዊ መገናኛ የሰፊው ሕዝብ ተሟጋቾች ነን የሚሉትና ሌሎችም ጽንፈኞች በሕዝብ እውነተኛ ብሶት ተጠቅመው የራሳቸውን ጥላቻና ዘረኝነት ካለገደብ እንዲነዙ በደንብ ጠቅሟቸዋል። የኢትዮጵያው ጠቅላይ ሚኒስትር ይህንን ንግግር ያሰሙት ሀገራቸው ላለፉት በርካታ ወራት በተለይ በማህበረሰብ የመገናኛ ብዙሀን መረጃዎች የሚሰራጩባቸው ህዝባዊ ተቃውሞዎች እየታመሰች ባለችበት ወቅት ነው። የኢትዮጵያ መንግስት የጸጥታ ኃይሎች በመቶዎች የሚቆጠሩ ሰላማዊ ሰልፈኞችን በጥይት ተኩሰው እንደገደሉ የመብት ድርጅቶች ሲያስገነዝቡ ቆይተዋል። በኦሮሚያ አንደኛ አመቱን ሊያስቆጥር የተቃረበ ተቃውሞ በተለያዩ ከተሞች በተለያዩ ወቅቶች ሲካሄዱ ቆይተዋል። በአማራ ክልል በተለይ በወልቃየት፣ ጎጃም፣ እና ጎንደር ህዝባዊ ቢታም እየተስፋፋ መጥቷል። ከዚህም በተጨማሪ ኢትዮጵያ የመገናኛ ብዙሃንን በማፈን የጋዜጠኞችና የመገናኛ ብዙሃን ነጻነት ተቆርቋሪ ድርጅቶች የሚተቿት ሀገር ናት። በማህበረሰብ የመገናኛ ብዙሃን ህገ መንግስቱ ይከበር በሚል ዘመቻ ያካሄዱ የዞን ዘጠኝ ጸሐፊዎች፣ እንዲሁም ሶስት ጋዜጠኞች ለበርካታ ወራት በሽብር ወንጀል ተከሰው የታሰሩባት ሀገር ናት። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በመንግስታቱ ድርጅት ንግግራቸው በጥቅሉ በዝርዝር ባይሆንም አንድን ሀገር ሳይለዩ መልካም ግንኙነት ያለን ሀገሮች ሁከት ቀስቃሽ ግለሰቦችና ቡድኖችን አስጠልለዋል ሲሉ ወቅሰዋል። ከመካከላችን ፈጽሞ ምንም አይነት ችግር ከሌለብን ሀገሮች መንግስታት መጠለያ ተሰጥቷቸው ያለ አንዳች ተጠያቂነት ሀገሮቻችንን የማተራመስ ተግባር የሚያካሄዱ ግለሰቦችና ቡድኖች አሉ። ይህንን መካድ ግብዝነት ነው። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ለመንግስታቱ ድርጅት ባሰሙት ንግግር ኢትዮጵያ ዘለቄታ ያለው ልማት ለማምጣት ከአጋር ድርጅቶችና ከሕዝቧ ጋር የያዘችውን የእድገት ጉዞ በዝርዝር ሲያስረዱ እምርታዎች መገኘታቸውን ገልጸዋል። ሆኖም የከባቢ አየር ለውጥ እያስከተላቸው ያሉ ድርቅና የተፈጥሮ አደጋዎች አሁንም ከድህነት ለመውጣት የሚታገሉ ህዝቦችን ወደ ኋላ እያስቀሩ ናቸው ብለዋል። ፍራጃይል ኔቸር ኦር ኢንቫይሮንመን ዝ ኦሶ ቢን ኤቪ እየተከሰተ ያለው የከባቢ አየር ለውጥ እኛን ጨምሮ በሚሊዮን የሚቆጠሩ የዓለማችንን ሰዎች በመጉዳት ላይ ይገኛል። ችግሩ እየደረሰ ያለበት ሰዓት ደግሞ ሰዎችን ለመርዳት የሚንቀሳቀሱ በጎ አድራጊ ድርጅቶች በሌሎች የዓለማችን አጣዳፊ መፍትሄ በሚሹ እንደ ስደትና ፍልሰት የመሳሰሉ ከፍተኛ የዓለማችን ችግሮች ላይ በተጠመዱበት ሰዓት ነው። ለዚህም ነው ከቀናት በፊት ችግሩን አንስተን የተወያየ ነው። ጠቅላይ ሚኒስትር ኃይለማርያም ደሳለኝ የመሩት የኢትዮጵያ ልዑካን ቡድን በተለይ ማክሰኞ ዕለት በዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ በስደተኞችና ፍልሰተኞች ዙሪያ በተጠራው ጉባኤ ዋና አጋር ሆኖ ሰርቷል። በ192 የተባበሩት መንግስታት ድርጅት አባል ሀገሮች የተፈረመው የስደተኞችና ፍልሰተኞች ስምምነት ላይ እያንዳንዱ ሀገር ድርሻውን ለመወጣትና ስራ ለመጀመር መዘጋጀቱን ገልጿል። የኒውዮርኩ ስምምነት ምዕራባውያን መንግስታትና ዓለም አቀፉ ማህበረሰብ ስደተኞችን ለሚያስጠልሉ ፍልሰተኞችን ደግሞ በፈቃዳቸው ወደ ሀገራቸው በመመለስ ስራ ለሚተባበሩ ሀገሮች የገንዘብና የምግብ እርዳታ ለማቅረብ ተዘጋጅተዋል። ኢትዮጵያ ከብሪታንያ 80 ሚሊዮን ፓውንድ እገዛ እንደምታገኝም ተገልጿል። ዓላማው በኢትዮጵያ ለኤርትራውያን ፍልሰተኞች ወደ 30 ሺህ የሚጠጉ ፍልሰተኞችና ስደተኞች የስራ ዕድል መፍጠርና መልሶ ማቋቋም እንደሆነ ተረድተናል። ጉዳዩ እንዴት እንደሚተገበር ከኢትዮጵያ መንግሥት ባለሥልጣናት ጠይቀን ምላሻቸውን እናቀርባለን። ለአሜሪካ ድምፅ ሬዲዮ ሄኖክ ሰማግዜር ነኝ ከኒውዮርክ። ሆን ተብለው የሚሰራጩ የተሳሳቱ የሰብዓዊ መብት ጥሰት መረጃዎች አሉ ሲል የኢትዮጵያ መንግስት አስታወቀ። አንዳንድ ወገኖች ይህንን የሚያደርጉት የሕዝብን ስሜት ለመንካትና የጸጥታ ኃይሉን ገጽታ ለማበላሸት እንደሆነ የገለጡት የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ቃል አቀባይ በደንቢዶሎ ተፈጸመ የተባለውን ድርጊት በማሳየነት ጠቅሰዋል። በግለሰብ ደረጃ እንዲህ አይነት የግለሰብ ሰብዓዊ መብት ጥሰት የሚፈጽሙ የጸጥታ ኃይላት አባላት ካሉ ግን ስርዓቱን የሚወከሉ አይደሉም ብለዋል። ተቃዋሚው የኦሮሞ ፌዴራሊስት ኮንግረስ ግን የደምቢ ደውሎ ሆነ ሌሎችም የሰብዓዊ መብት ጥሰቶች በትክክል የተፈጸሙ መሆናቸውን አብራርተዋል። እስክንድር ፍሬው በጸጥታ ኃይሎች ተፈጸሙ ስለተባሉ የሰብአዊ መብት ጥሰት ውንጀላዎች ምላሽ የሰጠው የኢትዮጵያ መንግስት ወጣ ያሉ ሲል ከገለጻቸው አንዳንዶቹን ማጣራቱን አመልክቷል። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ቃል አቀባይ አቶ መሐመድ ሰይድ እንዳሉት ታዲያ እነዚህ ሆነ ተብለው የተቀነባበሩ የፈጠራ መረጃዎች ናቸው። ምላሽ የሰጡበት አንዱ ነጥብ በቄለም ወለጋ ደምቢዶሎ ከተማ ተፈጸመ የተባለው ድርጊት ነው። ድርጊቱ የተፈጸመው ማክሰኞ ጳጉሜ አንድ 2008 ዓ ም ነው። በዚህችው በደምቢዶሎ ከተማ የተኩስ ድምፅ መሰማቱን የገለጹት የአይን እማኞች ለማምለጥ ሲሮጥ የነበረው የ16 ዓመቱ ወጣት ሀይሉ ኤፍሬም በጥይት ተመቶ መገደሉን አመልክተዋል። ኢብሳ ሩንዴ የተባለው ሌላ ወጣት ደግሞ የቤቱ ግቢ ውስጥ እንዳለ መገደሉን ጠቁመዋል። ግድያው ሲፈጸም በቤት ውስጥ ነበርኩ ያሉት የሟች ሀይሉ ኤፍሬም እናት ወይዘሮ ታደሉ ተማም ከስፍራው ሲደርሱ ያጋጠማቸውንም በስልክ ለቪዮኤ አስረድተው ነበር። ሬሳው ላይ ቁጭ በያሉኝ ትንሿ ሴት ልጄም ነበረች። እሷንም ሊደግሙብኝ ሲሉ በንብርክኬ ታጣቂው እግር ስር ወደቅሁ። እዚያው የልጄ ሬሳ ላይ በወደቅሁበት ይደበድቡኝ ጀመር። ምን አደርጋለሁ? አጋዤን ልጄን አጣሁ። የመንግሥት ኮሚኒኬሽን ጉዳዮች ጽፈት ቤት ቃል አቀባይ መሐመድ ሰይድ በዚህች ከተማ ተደረገ የተባለው የተቀነባበረ የሀሰት መረጃ ነው ሲሉን ያብራሩት። አሁን ያልከውን ምሳሌም ለማየት ሞክረን ነበረ። በተጨባጭ አሁን የልጅ ሬሳ ላይ እንዲቀመጥ ተደረገ ያለው የሚሉ እንደዚህ አይነት ስሜት የሚነኩ መረጃዎች በተለያዩ ሶሻል ሚዲያም አንዳንድ ወጣ ባሉ ሚዲያዎችም የምንሰማበት ሁኔታ ነው ያለው። ይህን ግን ለማጣራት የሞከርንበት ሁኔታ ነው ያለው። አንዳንድ ኬዞችን እንደዚህ ወጣ ያሉ ኬዞችን ማየትም ተገቢ ስለሚሆን ይሄ በፍጹም ውሸት ነው። እነዚህ ሰዎች እዛም አካባቢ የሌሉ የአካባቢው ሰዎች ያልሆኑ፣ ወይዘሮዋ የአካባቢው ሰው አይደሉም፣ የአካባቢው ሰዎችም አይደሉም። አሁን የተጠቃቀሱት ሰዎች ሞተም የተባለው ሴትዮም የአካባቢ ሰዎች ያልሆኑ መሆናቸውን ነው እኛ ለማየት የሞከር ነው። ይሄ እንዳለ ሆነው ግን በተለይም በዚህ በማህበራዊ ሚዲያ እና ወደ ጽንፍ የወጡ ሚዲያዎች አካባቢ እንዲህ አይነት መረጃዎች የሚለቀቁት አንደኛ ሆን ተብለው ነው የህዝብን ስሜት ለመንካት፣ ለአመፅ፣ ለማነሳሳት እና የጸጥታ ኃይሉንም ገጽታ ለማበላሸት ጭምር የሚደረጉ እንቅስቃሴዎች ያሉበት ሁኔታ ነው ያለው። ግን ቅድም ያልኩ በተጨባጭ ስናየው አልተፈጸመም ብያ ያለው እንዲህ አይነት ተግባር ውስጥ የሚገቡ በግለሰብ ደረጃ የሚገቡ የጸጥታ ኃይሎች ተግባሩ በማንም የሚፈጸም ማንም ይፈጽመው የት የሚፈጸም እንዲህ አይነት ተግባራት አስነዋሪ ተግባራት ናቸው የጸጥታ ኃይላችንን የሚወክሉ ስርዓታችንን የሚወክሉ አይደሉም። የስርዓቱም ጠላቶች ናቸው። በዚህ አይነት መልኩ ማንም ከዚህ ጋር የሚደራደርበት ሁኔታ ነው የለም። ግን ቅድም እንዳልኩህ በጥንቃቄ ደግሞ ማየት ያስፈልጋል። እንዲህ አይነት መረጃዎች ሲደርሱን ሚዛናዊ ሆነን አላማው ምንድን ነው፣ ከምን መነሻ ተነስተው ነው እንዲህ አይነት መረጃዎች የሚወጡት፣ በተጨባጭ እንዲህ አይነት ድርጊቶች ደግሞ ይፈጸማሉ ወይ ክብር የሚነኩ ሰብአዊ መብት የሚነኩ ሞራል የሚነኩ ተግባራት እንዲፈጸማሉ የሚለውን ደግሞ ቆም ብሎ ማሰቡ ተገቢ ነው የሚሆነው። የመጣውን መረጃ እንዳለ መውሰዱ በጣም የሚከብድ ስለሆነ ማለት ነው። እና ወይዘሮዋ እንግዲህ እያለቀሱ የቀረበው የሳቸው ቃለ መጠይቅ በአሜሪካ ድምጽ ሬዲዮ ጭምር። ስለዚህ እኚህ ወይዘሮ እዛ ቦታ ላይ ተወላጅ ያልሆኑ እዛ የማይኖሩ ልጃቸውም ተገደለ የተባለው ልጃቸውም በዛ ስም እዛ አካባቢ የማይታወቅ ነው ነው እያሉኛሉ። በተጨባጭ እንዲህ አይነት መረጃዎችን ፋብሪኬት አድርገው ፈጥረው የጸጥታ ኃይሉ የሕዝብን ሰላምና ደህንነት ለማስጠበቅ በሚያደርጋቸው እንቅስቃሴዎች ጋር በተገናኘ መረጋጋቱን የማይፈልጉ ለአመጽ የሚያነሳሱ እንዲህ አይነት ነገሮችን ፈጥረው የማስተላለፍ ዝንባሌዎች እዛም እዚህም ይታያሉ። ከዚህ ቀደም አንዳንድ ባደረግናቸው ማጣራቶችም በተጨባጭ ያየ ነው እንደዚህ ነው። በዚህም ክስተት እንደዚህ አይነት ነገሮችን አይተናል። ስለዚህ እንዲህ አይነት መረጃዎችን በጣም በጥንቃቄ ማየት መመርመር እንደሚያስፈልግ ነው። በኦሮሚያ ክልል በስፋት የሚንቀሳቀሰው ተቃዋሚው የኦሮሞ ፌዴራሊስት ኮንግረስ በበኩሉ ተፈጸመ የተባለውን የሰብአዊ መብት ጥሰት በራሱ መንገድ ማጣራቱን ጠቁሟል። ምክትል ሊቀመንበሩ አቶ ሙላቱ ገመቹ ለቪኦኤ ሲናገሩ የሞቱት ሁለት ወጣቶችና የአንደኛው እናት ወይዘሮ ታደሉ ተማም በትክክል የደንቢ ዶሎ ነዋሪዎች ናቸው ብለዋል። የወይዘሮ ታደሉና የሟች ልጃቸው የመኖሪያ አድራሻም በልዩ ስሙ ዲምቱ ተብሎ የሚጠራው ቀበሌ 06 የቤት ቁጥር 691 መሆኑን ገልጸዋል። በዚያ ነዋሪ መሆናቸውን ደግሞ ሁሉም የሚያውቀው ጉዳይ ነው ብለዋል። ይህ የታወቀ ነው እኮ የደንቢ ዶሎ ሕዝብ ውብሎ ወጥቶ በነቂስ ወጥቶ አዝኖ የኢትዮጵያ ሕዝብ አዝኖ በወቅቱ ከሚዲያ የሰማም ሕዝብ ልቡን የሚነካ ሁናቴ ነበር የተፈጸመው። የሉም እነዚህ ሰዎች የሚያሰኝ ጉዳይም አይደለም። እነኚህ ሰዎች ደንቢ ዶሎ ከተማ ዜሮ ስድስት ቀበሌ ውስጥ የሚኖሩ ሰዎች ናቸው ሟቾቹም እነዚህ ሁለቱ እናትየውም እዛ ያሉ ናቸው። ደንቢዶሎ 06 ቀበሌ ውስጥ ነው የሚኖሩ። ይህንን ለመሸፋፈን ካልሆነ በስተቀር ይሄ ፀሐይ የሞቀው እውነት ነው። በመንግስት በኩል እየተገለጸ ያለው ሆነ ተብሎ የጸጥታ ኃይሎቹን ስም ለማጥፋት መንግስትን ለመወንጀል እንዲህ አይነት የፈጠራ ወሬዎች፣ የፈጠራ የተቀነባበሩ ቃለ ምልልሶች ይሰጣሉ የሚል ነው እና ይህም ፈጠራ ነው እንጂ እነህ ሶስት ሰዎች ሁለቱም ሟች ወጣቶች፣ እንዲሁም እናትየዋ ወይዘሮ ታደሉ ተማም እዛ አካባቢ እንደሌሉ ባደረግነው ማጣራት አረጋግጠናል፣ ያሉት የኢትዮጵያ መንግስት ቃል አቀባይ ወይዘሮ ታደሉ ተማም የሀይሉ የፍሬም እናት ናቸው። ይህንንም ጋዜጠኞች አግኝቶ በቃለ መጠይቅ በዕለቱ ጠይቋቸዋል። ሴትዮዋ የደንብ ዶሎ ነዋሪ ናቸው። የደንብ ዶሎ ህዝብ የሚያውቃቸው ሰው ናቸው። ሴትዮዋ የዚህ የሀይሉ የፍሬም ይሄት ብቻ ነች የቀረችው እንጂ ሁለት ልጆች ነው ያላቸው። አንደኛው መዋቹ ነው፣ ሁለተኛው ሴት ልጅ አለች። በሌላ በኩል እነዚህ ታጣቂዎች ኢትዮጵያውያን ናቸው፣ ወገኖቻችን ናቸው፣ የእኛው አካል ናቸው። የሚያሳዝነው ግን አነጣጥሮ አካላችን እኛን ሲገል ነው የሚያሳዝነው። ጸጥታን ለማስከበር ከሆነ የሚሸሹትን ሰዎች ተኩሶ አነጣጥሮ ተኩሶ መግደል እኔ ከምን ሁኔታ እንደሆነ ግራ ይገባኛል። ሰውም እነሱን ስም ለማጥፋት ሆን ብሎ ያልገደለውን ገደለ ብሎ የሚናገር ሰው እኔ የሚኖር አይመስለኝም፣ ይኖራል ብዬም አላምንም። በአገሪቱ የተካሄዱ የተቃውሞ እንቅስቃሴዎችን ተከትሎ ተፈጸሙ የተባሉ የሰብአዊ መብት ጥሰቶች በይፋ ሳይጣሩ እንኳን መንግስትና ተቃዋሚዎች እንደዚህ በመረጃ እየተወዛገቡ ነው። ማጣራቱ በማንና እንዴት ይካሄድ በሚለውም ሰፊ ልዩነት አላቸው። በሌላ ዘገባ እመለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን እናመሰግናለን። የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ የዲሞክራቲክ ፓርቲውና የሪፐብሊካን ፓርቲ እጩ ተፎካካሪዎች የፊታችን ሰኞ የመጀመሪያቸው የሚሆነውን ክርክር ያካሂዳሉ። በአሁኑ ወቅት ታዲያ ሁለቱ እጩዎች እኩል ሊባል የሚችል የመራጮች ድጋፍ በሰጧቸው ክፍለ ሀገሮች ላይ አትኩረው ዘመቻቸውን ቀጥለዋል። ዶናልድ ትራምፕ ዛሬ ሐሙስ፣ በፔንስልቬንያ የምረጡኝ ዘመቻ ላይ ናቸው። ሂለሪ ክሊንተን ልጅ ቼልሲ እና ምክትል ፕሬዚዳንታቸው እጩ ቲም ኬይን ኦሃዮ፣ ሚሽጋን እና ኔቫዳ ውስጥ እየተዘዋወሩ ናቸው። ስለ አቲካ ሆክ ያጠናቀረችው ዘገባ አለ። ቆንጅታዬ ታቀርበዋለች። ዶናልድ ትራምፕ ከአናሳን የህብረተሰብ ክፍሎችና ከሰራተኛ መደብ አሜሪካውያን ድጋፍ ለማግኘት እየሞከሩ ናቸው። ትናንት ኦሃዮ ቶሊዶ ከተማ ባደረጉት ንግግር ዲሞክራቲክ ፓርቲ እጩዋን ሂለሪ ክሊንተንን ዋሽንግተን ውስጥ ፖለቲከኞችን እያግባቡ ለተለየ ጥቅም የሚሰሩ ወገኖች አካል ናቸው ሲሉ ወንጅለዋቸዋል። ሁሉም የሚደግፉት የእናንተን የሥራ ዕድል ፋብሪካዎቻችሁንና ሀብታችሁን ወደ ውጭ ሀገር እያጋዙ ለራሳቸው የሚበለጽጉበትን ሪዮታ አለም አለም አቀፋዊነትን ነው። የብሪታንያው ወጋ አጥባቂ ፖለቲከኛ ናይጀል ፋራጅ ይህ መልእክት ትራምፕን የመራጭ ድጋፍ እንዲጨምርላቸው አግዟል ይላሉ። ዋሽንግተን ውስጥ የፖለቲካ ባለስልጣናትን በማግባባት የሚሰራውን የሎቢ ስራና የትላልቅ ንግድ ድርጅቶችን ጉልበት የሚመለከቱ አሜሪካውያን አሉ። ፖለቲከኞች ከእኛ ሕይወት የራቁ ናቸው የሚል ስሜት ይሰማቸዋል። እኛ በቅርቡ ባካሄድ ነው ሕዝበ ውሳኔ በብዙዎች በብዙዎቻችን ዘንድ ስለ ሕብረተሰብ አውሮፓ ሕብረት ከነበረን ስሜት ጋር በጣም ይመሳሰላል። ዶናልድ ትራምፕ ዋና ዋናዎቹን የፕሬዚደንት ባራክ ኦባማን ክንዋኔዎች መካከል አንዳንዶቹን ለምሳሌ ከቀድሞዋ ኮሚኒስቷ የአሜሪካ ጠላት ከኪዩባ ጋር የተቀጠለውን ግንኙነት እሰርዛለሁ ሲሉ ዛቻ አሰምተዋል። ይህ ታዲያ ከተወሰኑ ኪዩባውያን አሜሪካውያን ድምፅ ቢያስገኝላቸው እንጂ በብዙ አሜሪካውያን ዘንድ የሚወደድ ሀሳብ አይደለም። ኪዩባን እየጎበኙ ያሉ ዳንኤል ፈርናንዴዝ የሚባሉ ሰው እንዲህ ይላሉ። ይሄ ለዩናይትድ ስቴትስም ለኪዩባ መጥፎ ነው። ብዙ እርምጃ አስመዝግበናል። ባለፈው ዓመት ሁለት ሚሊዮን አሜሪካውያን ኪዩባን ጎብኝተዋል። ግሩም ሕዝብ መሆኑን ተመልክተዋል። ቆንጆ ሀገር ነች። ለዩናይትድ ስቴትስም ብዙ የምጣኔ ሀብት ጥቅም መስጠት የምትችል ሀገር ነች። ትናንት ረቡዕ ደግሞ በጡረታ ላይ ያሉ ከፍተኛ ወታደራዊ መኮንኖች ዶናልድ ትራምፕን በመቃወም ንግግር አሰምተዋል። ዶናልድ ትራምፕ እምነት የሚጣልባቸው አይደሉም። ሁለተኛ፣ እምነት የሚጣልባቸው ባለመሆኑም አደገኛ ናቸው። ሶስተኛ፣ ለጦር ኃይል ጠቅላይ አዛዥነት አስተማማኝ ሂለሪ ክሊንተን ናቸው። የዲሞክራቲክ ፓርቲው ፕሬዝደንታዊ እጩ ሂለሪ ክሊንተን በበኩላቸው ትናንት ኦርላንዶ፣ ፍሎሪዳ ውስጥ ለመራጮች ባሰሙት ንግግር እንዲህ ብለዋል። I'm going to fight to give more Americans with disabilities the chance to work alongside those without disabilities. የአካል ጉዳተኛ የሆኑ አሜሪካውያን የአካል ጉዳተኛ ካልሆኑት ጋር ጎን ለጎን ለመስራት የበለጠ እድል እንዲያገኙ እታገላለሁ ነው ያሉት ሂለሪ ክሊንተን። ተንታኞች መጪው የእጩ ተፎካካሪዎቹ ክርክር እስካሁን ማንን እንደሚመርጡ ያልቆረጡ አሜሪካውያን መራጮችን ለመሳብ ወሳኝ እንደሚሆን ይናገራሉ። ይህ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ፕሮግራም ዝግጅት ነው። አሁን አድማጮች ሰማችሁ አስተያየት እናሰማ። ቆንጀት አዎ፣ ከአድማጮች ያገኘነውን አስተያየት እናሰማ። ሚያጥልኝ ባለፈው በተላለፈው ዜና ላይ ዶክተር አሸብሮ ወልድ ወርጊት የአማራን ህዝብ ላይ የሚደርሰውን ግፍ በተመለከተና የአስተዳደር በደል እናንተ ሬዲዮ ተጠይቀው ሲናገሩ ከሰማ በኋላ ነው ይኸውም ለአምስት ዓመታት የወከላቸውን የከፋ ህዝብ ያስተዳደር በደል የራስን በራስ ማስተዳደር መብት እንዲጠበቅለት በጠየቀ ጊዜ በምክር ቤት በነበሩበት ወቅት ይሄን የከፋን ህዝብ በደል አንድም ቀን ሳያነሱ ዛሬ የአማራ ህዝብ ተቆርቋሪ ነኝ ብለው መቅረባቸው ከበስተጀርባው ምን አይነት የፖለቲካ ጨዋታ ነው የሚጫወቱት የሚል ጥርጣሬ ስላሳደርብኝ ነው። ለአምስት አመት ምክር ቤት በነበሩ ጊዜ የህዝብ በደቡብ ህዝብ ክልል አልተዳደርም ራሴን በራሴ ያስተዳድራለሁ ብሎ በጠየቀ ጊዜ ይህን ጥያቄ ለምክር ቤቱ አንድም ቀን አላቀረቡም ቆጭቶ ነኝ ከቦንጋ ከፋ ሄሎ ሄሎ ወይ ቪኦኤዎች እንደምን ከረማችሁ ሰላም ናችሁ ወይ ያ የዘወትር አድማጫችሁ ነኝ ከዚህ ከዋሽንግተን ዲሲ ፕሮግራማችሁን በትንሹ ለሀያ አምስት አመታት ሳደምጥ ነበረ በጣም ጥሩ ፕሮግራም ነው የምታቀርቡት ለኢትዮጵያ ትልቅ ሁለታ እንደባላችሁ ነው የምቆጥረው ሰሞኑን የአማራ ክልል ቃል አቀባይ በቪኦኤ እየቀረቡ ጥያቄ ሲጠየቁ ብዙ ጊዜ እያጣራን ነው መረጃው የለኝም ይላሉ። እንዴት ነው ነገሩ? ከወራት በፊት የጋምቤላ ህጻናት ከሱዳን በመጡ ታጣቂዎች ታፍሶ ሲወሰዱ የዛነቀውን ማታኮ በቴሌቪዥን መስኮት ወዲያውኑ አቶ ኃይለ ማርያም ብቅ ብለው ይህንን ጥቃት የደቡብ ሱዳን መንግስትም አማጽያኑም አይደለም የሚፈጸሙት አሉ። በጣም በጣም በፍጥነት ቀርበው ማለት ነው። አሁን ያኔ ያጣሩት ሰዎች ይሄንን አሁን ጎንደር ላይ የሚደርሰውን ነገር ማጣራት እንዴት ነው ያቃታቸው? ሌላው አንድ ችግር ሲፈጠር ኢትዮጵያ ውስጥ ይዘገባል በቪኦኤ። ከዛ በኋላ ተመልሳችሁ ያ ነገር እንዴት ነው የሚለውን ነገርም ብታጣሩ ደስ ይለኛል። ለምሳሌ በጋምቤላ ህጻናት ታፍሰው ተወሰዱ በአንድ ወቅት ተዘገበ። ወደኋላ ኋላ ተመልሳችሁ እንዴት ነው ሁሉም ተመለሱ ወይ ብላ ይዘገባቸው አይመስለኝም። በኦሮሚያ ሰዎች ካሳ እንደሚከፈላቸው ተነግሮ ነበረ። ካሳ ተከፈለ ወይ ብላችሁ እንደገና ብትጠይቋቸው ባለስልጣኖቹን ደስ ይለኛል። በአማራ ክልልም እንደዚሁ ብዙ ሰዎች ሞተዋል። ምን ያክል ሰዎች እንደሞቱ የክልሉ ቃል አቀባይ ብዙ ጊዜ ሲጠየቁ፣ እየተጣራ ነው ይላሉ። አሁን ተጣርቷል ወይ የሚሆነውን ብትጠይቁ ደስ ይለኛል። ፕሮግራማችንን እየተከታተላችሁ አስተያየት የምትልኩልን አድማጮች በሙሉ እናመሰግናለን። አስተያየት ላኩልን ወደፊትም። ቁጥራችንን ላስታውስ 202 2059942 የውስጥ መስመር 14 ነው። እኔ ከስልክም ማልታገል በኢሜይል ነው እምልከው እምልከው የምትሉ ደግሞ ሆን አት ቪኦኤ ኒውስ ዳት ካም ብላችሁ ላኩልን ይደርሰናል። እናመሰግናለን አድማጮች። እዚህ ጋር ጥቂት የሙዚቃ ረፍት ልናደርግ እናስባለን። ብርሃን ጥሩ ሙዚቃ መርጫ ለው ብላናለች እና የእሷ መርጫ አውቀዋለሁ እኔ አውቀዋል የምትወዳት አርቲስት አለች ማነች ብዬ አልጠይቅም። ስሟም አስቴር ይባላል። እሽሩሩ ልትል ነው አስቴር። መልካም እንስማ እናመሰግናለን አስቴርንም ብርሃንንም። ጥሩ ነው፣ ጥሩ ዜና ነው። ሽሮሮ ዘና ትሉ ዘንድ ነው አድማጮች፣ ሙዚቃ ያሰማ ነው። እንግዲህ መቼስ ሕይወት ይቀጥላል፣ ትዝናኑ ዘንድ አስቴርን ጋብዘናል። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ በ19 በ22 እና በ25 ሜትር በአንድ አጭር ሞገድ እንዲሁም በናይል ሰዓት በአማርኛ የሚያስተላልፈው ፕሮግራም ነው። አሁን ወደ ቀዳሚው የሁለተኛው አጋማሽ ቅንብር እናልፋለን። የኢትዮጵያ መንግስት በዜጎች ላይ ያደርሳል ያሉትን በደል ለማጋለጥና የመጻፍ ነጻነትን ለማረጋገጥ ማህበራዊ ሚዲያ ያበረከተላቸውን አስተዋጽኦ በተመለከተ ስለሰሩ ስራ ገለጣ በማድረግ አራት የኢንተርኔት ማህበራዊ ሚዲያ አራማጆች ውይይት አድርገዋል። ከዞን ዘጠኝ ወይዘሪት ሶሊያና ሽመልስ ከድምጻችን ይሰማ አቶ የደስደስ ያስን ከአማራ ተጋድሎ አቶ አቻሜለህ ታምሩና ከኦሮሞ ሚዲያ ኔትወርክ እንዲሁም በግል የፌስቡክ ብዙ ሺ ተከታይ ካለው አቶ ጃዋር መሐመድ አቅራቢዎች ነበሩ። በዚህ ውይይት ሦስት ሰዓት የፈጀው ውይይት የተዘጋጀው ኢትዮቲዩብ በተባለው የኦንላይን ሚዲያ አማካኝነት ሲሆን ጤዮን ግርማ ከማህበራዊ ሚዲያ ጋር በተያያዘ የተነሱት ነጥቦች ብቻ ሆናት የተነሱትን ነጥቦች ብቻ አጠር ሰብሰብ አድርጋ ዳሳለች። እሁድ ዕለት ዋሽንግተን ዲሲ ውስጥ ለተካሄደው ውይይት የተመረጠው ርዕስ ሶሻል ሚዲያ አክቲቪዝም ኢን ኢትዮጵያ የሚል ነበር። ርዕሱ ሲተነተንም በኢትዮጵያ ውስጥ ሰዎች ማህበራዊ ብዙሀን መገናኛን ተጠቅመው የሰማይ መብት እንቅስቃሴንና የመጽሐፍ ነፃነትን እንዴት ተጠቅመውበታል? ይጠቀሙበታልስ? ምን ጥቅምስ አለው? ጉዳቱስ ምንድን ነው? የሚል ነበር። ኢትዮቲዩብ የተሰኘው የኢንተርኔት ሚዲያ ያዘጋጀው ይህ የውይይት መድረክ ከላይ በተጠቀሰው ርዕስነት ይዘጋጅ እንጂ አጠቃላይ ውይይቱ የተካሄደው የኢንተርኔት አራማጆቹ የሚያራምዱት የፖለቲካ ሀሳብ፣ የተጓዙበት መንገድና በጉዟቸው ያጋጠማቸው ፈተና ጭምር የዳሰሱበት ነበር። በውይይቱ ላይ ከታደሙ ተሳታፊዎችም ከሚያደርጉት እንቅስቃሴ ጋር በተያያዘ የተለያዩ ጥያቄና መልሶች የተካሄዱ ሲሆን ለዛሬ ከማህበራዊ ሚዲያ ጋር በተያያዘ የተነሱት ላይ ብቻ ትኩረት አደርጋለሁ። የመጀመሪያው ተናጋሪ የነበረችው ወይዘሪት ሶሊያና ሽመልስ ስትሆን ኢትዮጵያ እርሷና ሌሎች ጓደኞቿ በጋራ ሆነው ከአምስት ዓመት በፊት ስለጀመሩት የዞን ዘጠኝ የጡመራ መድረክ በማስታወስ መድረኩን በመጻፍ በማህበራዊና ፖለቲካዊ ጉዳዮች ላይ በንቃት በመሳተፍ በመወያየት ቢጀምሩም ከገዢው መንግስት በደረሰባቸው ተደጋጋሚ ማስፈራራትና በመጨረሻም በመድረኩ ላይ ተሳትፎ ያልነበራቸውን ሌሎች ጓደኞቻቸውን ጨምሮ ለእስር በመዳረጋቸው መደምደሙ ገልጻለች። ያም ሆኖ ግን በርካታ ትምህርቶችና አገልግሎቶችን እንዳተረፉበት ትናገራለች። በግለሰብ ደረጃ ሆነው ሀሳባቸውን ከሚገልጹ ይልቅ መደራጀት የበለጠ ትኩረት ያገኛል እና እሱን ተምረንበት ነበረ። ምክንያቱም ከዛ ፊት ከመደራጀታችን በፊት እኛ እርስ በርሳችን በግል ቡድን ከመሆናችን በፊት ረጅም የሚባሉ ዓመታት ማህበረሰብ ሚዲያ ላይ እንደግለሰብ ስንናገር ነበርና እሱ መደራጀት ተቀባይነትም ለማግኘት ብዙ ነገር ማድረግ ስለማድረግ ትንሽ ተቋማዊ ቅርጽ ማሳየቱን ተምረንበታል። ሌላኛው የአጋርነትና አብሮነትን ሶሊዳሪቲ ማሳየትን እርስ በርስ የሶሻል ሚዲያ አክቲቪስቶችንም ለራሳቸው ሚዲያ አክቲቪስቶች የሚደርስባቸውን ችግር ማህበረሰብ ሚዲያው ራሱ ድጋፍ እንደሚያሳይ ነው የተማርንበት ነው። ሌላኛው ምናልባት ብዙ ጊዜ የሚደረጉ ይሄ የጸረ ጭቆናና የጸረ አፈና እንቅስቃሴዎች በትልቅ መልኩ ሆነው ካልታዩና ሁሉም ሰው የሚያቸውን እስካልታዩ ድረስ ትንሽ ናቸው፣ እነዚህማ ምንም አተራ ያደርጉም የሚባለውን አስተያየት የቀነሰ የቀየረ ነበርም። ሁለተኛው ተናጋሪ የኢትዮጵያ ሙስሊሞች እንቅስቃሴ በማህበራዊ ሚዲያ በኩል የነበረውን የዳሰሰው አቶ የደስደስ ያሲን ሲሆን በዚህ እንቅስቃሴ ድምጻችን ይሰማ የተሰኘው የማህበራዊ ሚዲያ መድረክ በኢትዮጵያ መንግስት ይፈጸማሉ የተባሉ በደሎችን ለማጋለጥ እና የሙስሊሙን ማህበረሰብ በአንድነት ሰላማዊ ተቃውሞ ማካሄድ እንዲችል መረጃን የማስተላለፍ መድረክ ሆኖ ማገልገሉን አስረድቷል። የኢትዮጵያውያን ሙስሊሞች እንቅስቃሴን የሚመሩት ኮሚቴዎች ከታሰሩ በኋላም ገጹ አይነተኛ የመረጃ ማስተላለፊያ መሳሪያ እንደነበር ገልጿል። በዚህ ሰዓት ፊት ለፊት የነበረው አክቲቪዝም መሄድ ባለመቻሉ ወደ ሶሻል ሚዲያ አክቲቪዝም ዞሮ በድምጻችን ይሰማ ፔጅ አማካኝነት ቀጣዩ ምዕራፍ ተጀመረ። ይህ ምዕራፍ ለረጅም ጊዜ የሄደ ነው። ከዚህ ምዕራፍ በተለይ ከሂደቱ መረዳት የምንችላቸው ብዙ ነገሮች ታይተዋል። ከዛ ውስጥ ግን አንደኛ ለሌሎችም ምሳሌ የሆነበት ነገር ምንድን ነው? የኢትዮጵያ መንግሥት ከለመደው የትግል አካሄድ ውጪ ኮሌክቲቭ ሪስክ ቴኪንግ ወይም ደግሞ ከዚህ ቀደም ልክ የቅንጅት መሪዎች ወይም ሌሎች የፖለቲካ መሪዎች ፊትለፊት ይታያሉ፣ እንቅስቃሴን ይመራሉ። ከታሰረ ወዲህ ሁሉም ነገር ተዳፍኖ ይቀራል። የሙስሊሙ ሂደት ግን እንደዛ እንዳይቀር በአመራር ደረጃ ኤግዘምፕል መሪ ሊባል በሚችል ሁኔታ አንደኛ መስዋዕትነትን የሚከፍሉ መሪዎችን በማፍራት፣ ሁለተኛ ደግሞ እነሱ ከታሰሩ በኋላ ለፔጁ ወይም ቀጥሎ ለሚመጡ ተወካዮችን በማዘጋጀት ሙቭመንቱ እንዲሄድ የማስቻል ቀጣይነትን ማስጠበቁ እንደ ምሳሌ የሚታይና ለሌሎች ንቅናቄዎችም አስተማሪነቱን ያሳየ ነው። ከአቶ የደስደስ ያሲን ቀጥሎ የተናገረው የአማራ ተጋድሎ በሚል በኢንተርኔት ገጽ ላይ እንቅስቃሴ በማድረግ የሚታወቀው አቶ አቻሜለህ ታምሩ ነው። አቶ አቻሜለህ በመክፈቻ ንግግሩ ላይ በስፋት የተናገረው የአማራ ተጋድሎ የሚለው እንቅስቃሴ ለምን እንደተጀመረ በማብራራት ነበር። ማህበራዊ ሚዲያን የተመለከተውን ጉዳይ በጥያቄና መልስ ወቅት እንደሚያነሳው ገልጾ ነበር። በአጠቃላይ የአማራ ተጋድሎ እንቅስቃሴ በድረገጽም እንዲሁ ከድረገጽ ውጭም በሚደረግ ግንኙነት የሚደገፍ መሆኑን ገልጾ በዋናነት በአማራ ሕዝብ ላይ እየተፈጸመ ነው ያለውን ኢሰብአዊ ድርጊት ለመቃወም የተቋቋመ እንደሆነ አስረድቷል። በጥያቄና መልስም በአቅራቢው የቀረበው ንግግርና አንዳንዴም በገጹ ላይ የሚጻፉት በደሎች ምናልባት ደግሞ ወደፊት በሌላኛው ብሔር ላይ ተመሳሳይ ጥቃት እንዲፈጸም አያበረታታም ወይ የሚል ይዘት ያለው ጥያቄ ተነስቶ ነበር። አቶ አቻሚለ ይህንን ምሳሌ ጠቅሶ ያብራራ ሲሆን፣ በመጨረሻም ይህም ብሏል ዛሬ በአማራው ላይ እየተፈጸመ ያለው ግፍና በደል ዝም ብሎ ራንደም የመጣ መጣ አለመሆኑን ከረጅም ጊዜ ጀምሮ ዛሬም እየሆነ ያለው ሲስተማቲክ የሆነ ጂኖሳይድ በአማራው ላይ እየተካሄደበት እንዳለ ለማሳየት እንጂ የዘር ማጥፋት ተፈጽሞብኛል ብሎ ትግል የጀመረ ህዝብ በየትኛውም ህዝብ ላይ በየትኛውም ህዝባዊ ተጋድሎ ላይ አደጋ ሊሆን አይችልምና የአማራ ትግል የአማራ ተጋድሎ ፍጹም ህዝባዊ የሆነ የየትኛውም ህዝባዊ ትግል አካል እንጂ ለየትኛውም ህዝብ ለየትኛውም ትግል እንቅፋት አይደለም፣ ስጋት አይሆንም። የመጨረሻው ተናጋሪ የኦሮሞ ሚዲያ ኔትወርክ ስራ አስኪያጅ አቶ ጀዋር መሐመድ ሲሆን ማህበራዊ ሚዲያ በኦሮሞ ተቃውሞ ወቅት ያበረከተው አስተዋጽኦ እና አሁን እየሰጠ ያለውን ከፍተኛ ጠቀሜታ አስረድቷል። ኢንፎርሜሽን ሁሌም ቀድሞ የሚወጣው ከእኛ ወገን ነው፣ ከነፃነት ታጋዮች ከህዝቡ ወገን ነው። እዚህ ጋ ሰልፍ ተካሄደ፣ እዚህ ጋ ሰው ተገደለ፣ እዚህ ጋ ካድሬ ቤት ተቃጠለ፣ ኢንፎርሜሽን ቀድሞ ነው የሚወጣው። በሰዎች ሳይኮሎጂ ላይ መጀመሪያ የተናገረው ሰው የዛን አርዕስት ያስይዛል ማለት ነው። ከዛ በኋላ ባላንጣ ወይ አድቨርሰሪ ወይ በዚህ ምክንያት መንግስት ሪአክሽነሪ ሆኖ መልስ ወደ መስጠት ነው የሚሄደው። በተከታታይ ካያችሁ፣ ከአማራ ፕሮቴስትም ሆነ ከኦሮሞ ፕሮቴስት ከድምፃችን ይሰማም ኢንፎርሜሽን ሲወጣ ያንን ኢንፎርሜሽን ተሞርኩዘው ፎልሲፋይ ለማድረግ ለማስዋሸት ነው ሙከራ የሚያደርጉት ማለት ነው። ድሮ እንደዛ አልነበረም። ድሮ መንግስት ገድሎ አልገደልኩም ብሎ የሆነ ነገር ያወጣል፣ ወይ ደግሞ ወንበዴ ናቸው ብሎ ያወጣል። አይደለንም ነበረ የኛ ትግል። አሁን ግን ይሄ ነው የሆነው ስለምንል አይ ይሄ አልሆነም ወደ ማለት ወደ ዲፌንሲቭ ፖዚሽን ለመግባት እንደተቻለ ነው የምናያየው። ሌላው ሶሻል ሚዲያ የረዳው ለመረዳዳት እና የኮኦርዲኔት ለማድረግ ከፍተኛ ሪል ታይም ኢንፎርሜሽን ለማድረግ ረድቷል። ከዛ ባለፈ ለምሳሌ የተጎዱ ልጆች ካሉ ሌት ሴይ ደምቢዶሎ ገጠሩ ላይ ልጆች ከተመጡ ደምቢዶሎ ላይ እንዲህ አይነት ልጆች ተመትተዋል ስንል ሆስፒታሎቹ ወዲያው ሬዲ ይሆናሉ። ሆስፒታሎቹ ነብስ ለማዳን እድል ያገኙበት ሁኔታ ነው ያለው። ከዛው ጋር ተያይዞ እንግዲህ የሶሻል ሚዲያው ትልቁ ሚና ዶክመንቴሽን ነው። ኢንፎርሜሽንን መዝግቦ ማስቀመጥ ላይ ከፍተኛ ሚና አድርጓል። በኢትዮጵያ ታሪክ የህዝቦች ተጋድሎ፣ የህዝቦች እንቅስቃሴ፣ የፖለቲካ ሂደት እንደ ባለፉት ሁለት ሶስት ዓመት ተመዝግቦ አያውቅም። የተማሪዎች እንቅስቃሴ የ1960ው ከፍተኛ ታሪክ ነው የሰራው አብዛኛው ግን ከሰዎች አፍ የምንሰማውና አንዳንድ ሰዎች በጆርናል ከጻፉት እንጂ አብዛኛው አልተመዘገበም። አሁን ግን አብዛኛው ኢንፎርሜሽን በሪል ታይም ተንጀብል በሆነ በቪዲዮ በፎቶ እንዲመዘገብ ተደርጓል። ይህ መመዝገብ ደግሞ ያለው አድቫንቴጅ አለ። አንዱ ኦፍ ኮርስ ለታሪክ ለታሪክ በማስቀመጥ ወደፊት እኛ ስናልፍ ከኛ በኋላ የሚመጣው ዜጋ ምን ነበረ የሆነው የሚለውን ብዙም ሳያከራክር ፋክቹዋል የሆነ ኢንፎርሜሽን ለማስቀመጥ ረድቷል። ሁለተኛው እንግዲህ የዚህ ትክክል አንዱ ዓላማ በኢትዮጵያ ውስጥ ያለው ህዝብ በህዝብ ላይ የሚደረገውን ግፍ እንዲሁም ደግሞ የህዝብን ገድል አውቆ የህዝብን መንግስትን ግፍ አይቶ ከህዝብ ጋር እንዲቆም የህዝብን ገድል አይቶ ወኔው እንዲነሳሳ ከፍተኛ ሚና አድርጓል። በአጠቃላይ አራቱም ተናጋሪዎች ማህበራዊ ሚዲያ በአስቸጋሪ ሂደቶች ውስጥም ቢሆን በኢትዮጵያ ካለው በመንግስት የታፈነ የሚዲያ አስተዳደር ለመላቀቅና በኢትዮጵያ መንግስት የሚፈጸሙ የሰብአዊ መብት ጥሰቶችን በተጨባጭ ለማጋለጥ ጠቃሚ መድረክ ሆኗል ብለዋል። ይህን መድረክ ወደፊት በአግባቡ መጠቀም ከተቻለም የሚፈለገው ለውጥና መቀራረብ ማምጣት ይቻላል ብለዋል። ጽዮን ግርማን እናመሰግናለን። ወደ መጨረሻው ቅንብር እናልፋለን። አቶ ቴዎድሮስ ወርቅ አለማው በኦሃዮ ክፍለ ግዛት በሚገኘው የኬንት ስቴት ዩኒቨርስቲ ተባባሪ ፕሮፌሰር ናቸው። በኢንተርኔት ሰርቬላንስ ማለት የቁጥጥር ቅኝት በኢትዮጵያ ላይ ጥናት አካሂደዋል። ባልደረባችን ሳሌም ሶሎሞን አነጋግራቸዋለች። በቅድሚያ ጥናት ያደረጉበትን አላማ በመናገር ይጀምራሉ። በዋነኝነት ይህንን ጥናት ያካሄድኩት ኢትዮጵያን በሚያክል ትልቅ ሀገር ውስጥ ያለው የኢንተርኔት ስርጭት ተደራሽነት በጣም ትንሽ ነው። ይህም ሆኖ ሳለ ግን መንግስታችን በኢንተርኔት ሰርቬላንስ እንዲሁም ደግሞ ሳንሱር ላይ የሚታይ አይነት ስራ ይሰራል እና ይሄ ነገር ለምንድን ነው የሆነው ለምንድን ነው መንግስት ኢንተርኔት ላይ ይህንን አይነት ትኩረት ሰጥቶ ምንም እንኳን ተደራሽነቱ ጥቂት ቢሆንም ለምንድን ነው እዚህ ላይ ትኩረት ሰጥቶ እየሰራ ያለው የሚለውን ነገር ጠቅላላው ለመዳሰስ ነው እና በዚህ ዙሪያ ያገኘኋቸው አንዳንድ ፕሮጀክቶች አሉ እና እነኚህ ነው በአጭሩ ለመዳሰስ የሞከርኩት። አዎ መንግስት አተኩሮ ለምንድን ነው ሰርቬላንስ ወይም ሰንሰር ሽፕ የሚያደርገው በሚለው አርስት ላይ ምሳሌዎች ብትሰጠኝ፣ አሁን ለምሳሌ ሰላማዊ ሰልፍ በሚኖርበት ጊዜም ራሱ እንደሱ ያጋጥማል ና እንዴት አድርጎ መንግስት ሊዘጋው እንደሚችል የኢንተርኔት ስርጭት ምን እንደሚመስል በእንደዚህ አይነት ጊዜ ላይ እስኪ ልትገልጽልኝ ትችላል? አዎ፣ አንድ ቀላል መልስ የለውም። መጀመር ያለብን ግን ይመስለኛል ከምንድን ነው መሰለሽ ኢትዮጵያ ውስጥ በአሁን ጊዜ ያለው የኢንተርኔት ስርጭት ኢቨን በየጊዜው እየተሻሻለ ያለ ቢሆንም በጣም በጣም ደካማ ነው፣ ከሌሎች ኢቨን የአፍሪካ ሀገሮች አንጻር ብንመለከተው የአራት ወይም የአምስት ፐርሰንት ፔኔትሬሽን እናያለን። ያ ማለት ከመቶ ሰው አራት ወይም አምስት ሰው ነው የኢንተርኔት አገልግሎት ተጠቃሚ ሊሆን የሚችለው ማለት ነው። እና አሁን ኢትዮጵያ ውስጥ የምናየው በምርጫ ጊዜ በእርግጥ ሁኔታው ሊበረታና ሊያይል ይችላል። ግን የምናየው በጠቅላላው ኢትዮጵያ ውስጥ አንድ አይነት የተቃውሞ ድምፅ በሚሰማበት ጊዜ ህብረተሰቡ ትንሽም ቢሆን በከተማ አካባቢ ያለው የተማረው ህብረተሰብ ኢንተርኔትን የመጠቀም ባህሉ እየዳበረ ስለመጣ አሁን ደግሞ ካሉን የተለያዩ አዳዲስ ስማርትፎን ብለን የምንጠራቸው ስልኮች እንደ ልብ እየተገኙ ስለመጡ ሰው በቀላሉ በኢንተርኔት ከኢንተርኔት ውጭ የማያገኘውን የመናገር እድል እያገኘ ስለመጣ መንግስታችን ደግሞ በባህሪው ቋንቋ ሄጅሞኒክ የሚባል ወይም ደግሞ ምን ማለት ነው አንድ አይነት የፖለቲካ አመለካከት በህብረተሰቡ ውስጥ ይፈጠር ስለሚፈልግ ከዛ ውጪ ያሉ አመለካከቶች በሙሉ በሚንጸባረቁበት ጊዜ ያንን እንደ ተቃውሞ የመቁጠር ባህል ስላለ ይሄ ደግሞ አዲስ አይደለም። ኢንተርኔት ኢትዮጵያ ውስጥ አሁን ሰዎች መጠቀም ከመጀመራቸው በፊትም በጋዜጣም፣ በጠቅላላ በኤሌክትሮኒክ ሚዲያም ላይ ይህ አይነት ጫና እንደነበረ ይታወቃል። አሁን ግን ለየት የሚያደርገው ነገር ምንድን ነው? ኢንተርኔትን ልክ ሌሎቹን ሚዲያዎች በቀላሉ ማፍንና መቆጣጠር እንደሚቻል ስለማይቻል ገና ይሄ ሴንሰርሺፑም ቢሆን ሰርቬላንሱም ቢሆን በስራ ላይ ያለ ነገር ነው፣ እያደገ የመጣ ነገር ነው። ኮምፕሊትሊ ደግሞ ኢንፍራስትራክቸሩም አሁን ያንን ለማድረግ አላቸው ብዬ አላስብም። ግን ምልክቶች አሉ፣ ምሳሌዎች አሉ። ለምሳሌ ኢትዮጵያ መንግስት በኢንተርኔት ሳንሱር ላይ ምን እያደረገ ነው ወይም ደግሞ ኢቨን ኤቪደንሱ አለ ነው የሚለውን ነገር ብትመለከች አሁን ለምሳሌ በሁለት ሺህ አስራ አምስት ላይ በጣሊያን ሀገር የሚገኘው አንድ ሀኪንግ ቲም የሚባል በተለያዩ አለም ላይ ላሉ መንግስታት የሰርቬይላንስ ኢንፍራስትራክቸር መሳሪያዎችን፣ ሶፍትዌሮችን የሚያቀርብ ድርጅት ነው። ያ ድርጅት ብዙ ከተለያዩ የዓለም መንግስታት ጋር የተለዋወጠው ኢሜል አሜሪካን አገር በሚገኘው ሌሎችም ሀገር በእርግጥ ቅርንጫፎች አሉት ዊኪሊክስ በሚባለው ሚስጥራዊ ፋይሎችን የሚያወጣ ተቋም ነው። በዛ የተነሳ የዚህ የሀኪንግ ቲም ዶክመንቶች ሲወጡ አንደኛው በጣም ብዙ ዶክመንት የተገኘው የኢትዮጵያ መንግስትን የሚመለከት ነው። የኢትዮጵያ መንግስት እንዴት ከዚህ ድርጅት የተለያዩ የኢንተርኔት ስለላ መሳሪያዎችን እንደሚገዛ አገልግሎቶችንም እንደሚያገኝ የሚያሳዩ ብዙ ኢሜይል መልእክት ልውውጦች በዚህ ድርጅት የተነሳ ለማየት ይችለናል። አሁን ይሄ ሀኪም ቲም ሪቪል ያደረገው ትተኛ አካል አድርጎ ጋዜጠኞች እዚህ ቨርጂኒያ ራሱ ያሉትን የእነሱን ግንኙነት ኢሜይል በማየት ሰንሰር ለማድረግ ችል ነበር። ግን አገር ውስጥ አሁን ለምሳሌ አገር ውስጥ ስታይ ለምሳሌ የተለያዩ የማህበራዊ ግንኙነት መሳሪያዎች እንደ ፌስቡክ ይሁን እንደ ዩቱብ፣ እንደ ዋትሳፕ፣ ቫይበር ራሱ አንዳንዴ ይዘጋሉና ስለሱ ምናልባት ምሳሌ ብትሰጠኝ እንዴት አድርጎ ነው መንግስት ለመቆጣጠር የሚችለው ና ሲዘጋ ሰላማዊ ሰልፍ በሚሆንበት ጊዜ ይሁን ልፍ በተለይ በሰላማዊ ሰልፍ በሚደረግበት ጊዜ የተለያዩ ሀሳቦች እንዳይሰራጩ ለመግታት ይሁን ለማቋረጥ የሚያደርገውን ጥረት እንዴት አድርገ ልትገልጽ ልንችላለህ በማህበራዊ መገናኛ መሳሪያዎች ላይ ይህን በተመለከተ ኢትዮጵያን አንድ ለየት የሚያደርጋት ከሌሎች አገሮች በሀገራችን ያለው የቴሌኮሚኒኬሽን ሴክተር ሞኖፖል በሚባል ደረጃ በመንግስታችን ቁጥጥር ስር ያለ ለመሆኑ አንደኛው ትልቁ ምክንያት ይሄ ነው። አሁን ብዙ ሌላ ሀገሮች ብትመለከቺ ተመሳሳይ የሆኑ የተቃውሞ ድምጾች በማህበራዊ ድህረገጾች ይሰማሉ አሉ። ግን እንዲህ ቀጥታዊ የሆነ ተጽዕኖ ለማድረግ ቢያንስ የፍርድ ቤት ፈቃድ ተጠይቆ ከዛ በኋላ የናሽናል ሴኪሪቲ ችግር አለ ተብሎ የፍርድ ቤቱ አመለካከት ያ ከሆነ አገሮች ያንን ማድረግ ይችላሉ ን በዚህ ባለንበት በአሜሪካን ሀገርም ለምሳሌ ልክ በፈረንጆቹ አቆጣጠር ከነበረው በሁለት ሺ አንድ ከነበረው የሽብር ጥቃት በኋላ ያወጡት ፓትሪዮቲክ አክት የሚባለው ህግ ይህንን ለመንግስት ወይም ደግሞ ለጸጥታ ኃይሎች ትልቅ ፈቃድ የሚሰጥ ስለነበረ በዛ መሰረት ትልልቅ የቴሌኮሚኒኬሽን ካምፓኒዎችን ጨምሮ ከመንግስት ጋር እንዲተባበሩ በአንዳንድ ጉዳዮች ላይ ይህን በስለላን ጨምሮ ፈቃድ ተገኘዋል። ኢትዮጵያ ውስጥ ግን ይሄ የለም። ይሄ በመካከል ላይ ያለ የተጠያቂነት የፍርድ ቤት ድርሻ ስለሌለ እናም ደግሞ ቴሌኮሚኒኬሽን ሴክተራችን በመንግስት እጅ ውስጥ ስላለ መንግስት በቀላሉ ባሰኘው ሰዓት ኔትወርክን የማቋረጥም የማዳከምም አንዳንድ ቦታዎች ላይ የመዝጋትም አቅሙ አለው። ስለዚህ በዋነኝነት የምናያ ማያያዝ ያለብን ይሄንን ከቴሌኮሚኒኬሽን ሴክተሩ ባለቤትነት ጋር ነው። እና ኢትዮጵያ ውስጥ ያለው የቴሌኮሚኒኬሽን ባህሪ ምንድን ነው? ልክ እንደ ሌሎች ሀገሮች የተለያዩ አገልግሎት አቅራቢዎች የሉ ነው። አንድ ግዙፍ አገልግሎት አቅራቢ አለን የኢትዮጵያ ኢትዮ ቴሌኮም ነው በአሁኑ ሰዓት። ያ ደግሞ መቶ ፐርሰንት በመንግስት ቁጥጥር ስር ያለ ስለሆነ በዛ ስር ሊደረጉ የሚችሉ ማንኛውም እንቅስቃሴዎች መንግስትን ሊጠይቀው የሚችል የለም ሙሉ ለሙሉ ስለሚቆጣጠረው እና እያልኩኝ እያልኩኝ ያለሁት ምንድን ነው፣ ተጠያቂነትን ሊያመጣ የሚችል አሰራር የለም። ስለዚህ አሁን ለምሳሌ ሌላ አይነት በግል ይዞታ ውስጥ ያሉ የቴሌኮሙኒኬሽን አቅራቢዎች መንግስት በቀጥታ በዚህ ስለላ ተግባር ላይ እንዲሳተፉ ሊያስገድዳቸው አይችልም። ወይም ደግሞ የፍርድ ቤት ፈቃድ ሊያገኝ ይገባዋል። አሁን ግን ለመመርመር ጥናት ለማካሄድ በጣም አስቸጋሪ ነገር ነው። ይህንን ነገር እንደው በደፈናው እናውቃለን እንጂ መንግስት ባሰኘው ሰዓት ይህን እንደሚያደርግ፣ እንዴት እንደሚያደርግ፣ ምን አይነት መሳሪያዎችን እንደሚጠቀም በጣም በጣም ዝግ የሆነ አሰራር ስለሆነ ያለው ለምርመራም ይከብዳል። ግን በዋነኝነት እኔ ሁሉም ነገር በመንግስት ቁጥጥር ስር መሆኑ አንድ ቦታ ተቃውሞ በሚኖርበት ሰዓት በቀላሉ ያንን ቦታ ታርጌት አድርጎ አሁንም እያየነው ነው አይደለም? ኢትዮጵያ ውስጥ በተለያዩ ቦታዎች ላይ ባሉ ተቃውሞዎች እዚህ ቦታ ኔትወርክ የለም፣ እዚህ ቦታ ቫይበር ተዘግቷል፣ እዚህ ቦታ እንዲህ ነው ሲባል እንሰማለን እና መጨረሻ ላይ ለእኔ የሚያያዘው የቴሌኮሚኒኬሽን ሴክተሩ ሙሉ በሙሉ በመንግስት እጅ ስር መሆኑ እንዲህ አይነት ሳንሱሮችን ወይም ደግሞ የኔትወርክ መጥፋቶችን ቀላል ያደርጋቸዋል። ሰዎች ግን የፈለገ መንግስቱ ሊዘጋ ቢሞክርም ወይም ሊያግተው ቢሞክርም ሌላ ፕሮክሲስ ሲሆን ሌላ ነገር እየተጠቀሙ ቪዲዮዎች ሲወጡ እናያለን የጸጥታ ኃይሎች ሰላማዊ ሰልፈኞችን ሲያጎሳቆሉ የሆኑ እንግልስ ሲፈጥሩባቸው የሚያሳዩ ቪዲዮዎች ይወጣሉና ሰው ግን መንገድ አግኝተዋል። እንዴት ታዋለ? እሱን እውነትሽን ነው። አሁን ለምሳሌ አንድ ያደረግኩት ጥናት አለ። ይሄ በተለይ የኢትዮጵያ መንግስትም የሚጠቀምባቸው እንዲህ የተቃውሞ ድምጾችን ለማፈን የሚጠቀምባቸው የተለያዩ መንገዶች፣ አንደኛው በዋነኝነት የምናውቀው የተለያዩ ህጋዊ ፍሬሞች በህግ ስር አድርጎ እነኝህን አይነት ድምፆች ለማፈን ነው። በተለይ በፈረንጆቹ አቆጣጠር የወጣው በሁለት ሺ ዘጠኝ የወጣው የኢትዮጵያ የጸረ ሽብር ህግ በዚህ ዙሪያ ትልቅ ድርሻ ይጫወታል። ከዛ ባሻገር ግን አንድ ሰርቪ አድርጌ ነበረ። በኢንተርኔት የበጠንኩት ቃለ መጠይቅ ነው። በተለይ ይህ ያተኮረው በዩኒቨርሲቲ ኮሚኒቲ በዩኒቨርሲቲ ተማሪዎች፣ አስተማሪዎች ዙሪያ ነበረ ፎከስ ያደረግኩት እና በጣም አንድ የጠየቅኳቸው ጥያቄ ምንድን ነበረ? ብዙ ጊዜ አንዳንድ የኢንተርኔት ዌብሳይቶች በመንግስት በሚዘጉበት ጊዜ ያንን አሻግራችሁ በፈረንጆቹ ቋንቋ ሰርከምቬንሽን ቱልስ እንላቸዋለን። በአጭሩ ምን ማለት ነው? በእጅ አዙር፣ በሌላ መንገድ የፈለጋችሁትን ይዘት ወይም የተዘጋ ነገር እንዴት ማግኘት ትችላላችሁ ወይም ደግሞ ያ ብቃት አላችሁ? ይ ብዬ ስጠይቅ ከሀምሳ ፐርሰንት አካባቢ የሚሆኑት የለም ነው ያሉኝ ግን አርባ አራት ፐርሰንት አካባቢ የሚሆኑት ያንን አይነት ብቃት እንዳላቸው ነው ሪፖርት ያደረጉት። እና ያ ቀላል ቁጥር አይደለም፣ አርባ አራት ፐርሰንት ማለት እና ግንዛቤው አለ። ዋነኝ ሰዎች ብቻ ናቸው ወይስ ትኩረት የነበረው እንግዲህ መጠይቁ ተሰራጭቶ የነበረው በኢንተርኔት ስለነበረ የኢንተርኔት አክሰስ ሊኖራቸው የሚችላቸው ብዬ አሰብኳቸው ዩኒቨርሲቲዎች ላይ ነው ያተኮርኩት። እንደ አራት አምስት ዩኒቨርሲቲዎች ላይ ነው። ለኢትዮጵያ ሕዝብ በጠቅላላ ላፕታ ጠቃሊ ትችያለሽ ግን የሚነግርሽ ነገር አለ ቢያንስ ኢንተርኔትን በየጊዜው በሚጠቀመው ህብረተሰብ ዙሪያ አንዳንድ ቴክኒኮች እንዳሉ መንግስት እነኝህን ነገሮችን ቢዘጋቸው በሌሎች መንገዶች እነኝህን ነገሮች አክሰስ ማድረግ እንደሚቻል ነው። ይሄ ለምሳሌ ቪዲዮዎች ይወጣሉ። መቼስ በግልጽ ኢትዮጵያ ውስጥ እንደዚህ አይነት አንድ ለምሳሌ ተቃውሞ የሚያሰሙ ሰዎች ላይ ጥቃት ሲደረስ ዝም ብሎ አይ መንግስት እንዲህ አይነት ነገር እንዲደረግ አይፈቅድም፣ ይከለክላል። በስልክሽ ፎቶ ማንሳት ወይም ደግሞ ምስል መውሰድ መቅረጽ አትችም። ግን እነኝህ ምስሎች ተደብቀውም ቢሆን ሰዎች በአንድ ወይም በሌላ መንገድ ሲወጡ እያየናቸው ነው። ይሄ ነው አሁን የቴክኖሎጂ አሁን ያለንበት ዘመን ቴክኖሎጂ ልክ እንደ ጭስ ነው፣ መውጫ አያጣም። አድማጮች ፕሮግራማችን ከማጠቃለላችን በፊት አጠር ያለ የማጠቃለያ ዜና ቆንጅት ታሰማናለች። የአፍሪካ ሕብረት መሪዎች አባላቱን ከዓለም አቀፉ የወንጀል ችሎት እንዲወጡ ለመጠየቅ የነበራቸውን እቅድ እንዲሰርዙ የሰብአዊ መብቶች ተከራካሪ ቡድኖች ሕብረት በዛሬው ዕለት ጥሪ ያስተላልፏል። የህብረቱ አባል የሆኑ ሀገሮች መሪዎችና ሌሎች ከፍተኛ ባለስልጣናት ከመከሰስ ነጻ መሆናቸውን ጨምሮ ሶስት ሁኔታዎችን ካላሟሉ በስተቀር ከዓለም አቀፉ የወንጀል ችሎት እንዲወጡ አንድ በህብረት ውስጥ ያለ ኮሚቴ ሀሳብ ያቀረበው ባለፈው ሚያዝያ ወር እንደነበረ ይታወሳል። የሱዳን መንግስት ከሶስት ዓመታት በፊት ለተገደሉ 185 የተቃዋሚ ሰልፈኞች እስካሁን ፍትህ የሚባል አላመጣም ሲሉ በርካታ የሰብአዊ መብት ተከራካሪ ድርጅቶች ነቀፌታ አሰሙ። ሂዩማን ራይትስ ዋች እና አምነስቲ ኢንተርናሽናል አሉባቸው። የአፍጋኒስታን የአንድነት መንግስት ለወራት ከዘለቀው አድካሚ ድርድር በኋላ በሀገሪቱ ሁለተኛ ትልቅ ተቃዋሚ ቡድን ጋር የሰላም ስምምነት መፈራረሙ ተሰማ። የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በስቱዲዮ ፕሮግራሙን የመራችልን ብርሃን ኃይሉ ነች። በዛሬዎቹ ልዩ ልዩ ፕሮግራም አዘጋጆችና በሌሎችም ባልደረቦቻችን ስም ለዛሬው ለሐሙስ ማለት ነው የምንሰናበታችሁ። እኔ ቆንጅ ይታይና አዲሱ አበበ ነን። አብራችሁን ስለቆያችሁ እናመሰግናለን። ቀጥሎ የትግርኛ ቋንቋ ስርጭት ነው የሚቀርበው። በእኛ በኩል ነገ በተለመደው በሶስት ሰዓት ነው የምንገናኘው። ሰላም፣ ደህናደሩ ደህናደሩ Voice of America. Yeah, yeah, yeah. The